የመጽሐፍ ቅዱስ ስርዓተ ትምህርት ተምህርት ጥናት በዶክተር ቻርልስ ሲራይሪ ተርጓሚ ሰሳይ ደሳለኝ ህትመት የላፕስሊ ብሮክስ ፋውንዴሽን ምዕራፍ አንድ መጽሐፍ ቅዱስ ስለ እግዚአብሔር ምን ይላል? እውቀት አለምን ዓለምን እንደ ማዕበል በማጥለቀለቀበት ባለፈው ግማሽ ምዕተ ዓመት በብዙዎች ዘንድ እግዚአብሔርን የማወቅ ጥበብን የሚያህል የእውቀት ሁሉ ቁንጮ መዘጋቱን መዘንጋቱን እጅግ የሚያስገርም ነው። በሌሎች ፈለኮች ወይም ፕላኔቶች ላይ ፍጡራን መኖራቸው ተደረሰበት ብንል እንኳን ይህ ግኝት በሰማያት የሚኖረውን አምላክ ከማወቅ እኩል የሚቆጠር አይሆንም። ሰዎችን ከጨረቃ የማድረስ ብቃታችንም ነፍሳትን ለመንግስተ ሰማያት ለማዘጋጀት ከሚደረገው ጥረት እኩል ሊደነቅ አይገባም። እግዚአብሔርን ማወቅ ከሁሉ የላቀ ነውና። እግዚአብሔር አለኔ። የእግዚአብሔርን ሕልውና በማሳየት ረገድ ከልማድ የተወረሱ ሁለት ክርክር መስመሮች አሉ። የመጀመሪያው ስነ ተፈጥሮአዊ መከራከሪያዎች ልማዳዊ ማስረጃ ፍልስፍናዊ ስለሆነ አማኒ እግዚአብሔር ያልሆነን ሰው ያረካ ወይም አያረካ ይሆናል። ማስረጃዎቹ ግን እንዲህ ነው የሚሉት። ይህ የማስረጃ ነጥብ በመጀመሪያ መንስኤና ውጤትን በማመልከት ሰዎች በዙሪያቸው ያለውን ዓለምና አካባቢያቸውን ቢመለከቱ ውጤቱን እንደሚያገኙ ያስታውሳቸዋል። በሌላ አባባል ፍጥረታዊ ዓለም ግኝት ወይም ውጤት ነው። ይህ ሁኔታ የውጤቱን ምክንያት እንዲረዱ ያስገድዳቸዋል። በመሰረቱ ለዚህ ሁለት መልሶች ይኖራሉ። አንደኛ ለዓለም መፈጠር መነሻ የለም ወይም ነገር ግን ያለ መነሻ የተገኘ ውጤት ምን ጊዜም አልታየም። ሁለተኛ አንድ ነገር ለዚህ ዓለም መገኘት ምክንያት ይሆናል የሚል አንድ ነገር። ይህ አንድ ነገር ዘላለማዊ የፍጥረታት እንቅስቃሴ ወይም አጋጣሚ ይሆን ይሆናል፣ ወይም እግዚአብሔር ነው ብሎ መደምደም ይቻላል። ምንም እንኳን ይህ በምክንያት እና ውጤት ላይ የተመረኮዘ ማስረጃ በመጽሐፍ ቅዱስ የተገለጠውን እግዚአብሔር መኖር ሊያረጋግጥ ባይችልም፣ ከሌላው ሁሉ ግን የሚቀል መልስ ነው ምክንያቱም ይህን የምንኖርበትን ሰፊና ጥልቅ ዓለም በአዝጋሚ ለውጥ ወይም በአጋጣሚ መጣ ብሎ ማመን በእግዚአብሔር ተፈጠረ ብሎ ከማመን ይከብዳልና። ሁለተኛው ፍልስፍናዊ የክርክር ነጥብ በፍጥረት የምናየውን አለ ዓላማ በማስገንዘብ ረገድ ላይ ያለ ነው። በሌላ ቃል ፍጥረትን ብቻ አይደለም የምናየው እንደ መጀመሪያው ክርክር ማለት ነው ነገር ግን ፍጥረት ዓላማ ያለው መሆኑንም ይሆናል። ታዲያ ለዚህ መልሱ ምንድነው? ከሀዲ የሆነ ሰው ሁሉ ነገር የሆነው በአጋጣሚና በተፈጥሯዊ ምርጫ ነው ይላል። ጥያቄው ግን በአጋጣሚና በዘፈቀደ የተከናወነ ድርጊት በከፍተኛ ሁኔታ የተደራጀን ዓለም ሊያስገኝ ይችላልን የሚለው ነው። ይቻላል፣ የሚለውን መልስ ለመቀበል ታላቅ እምነት ይጠይቃል። ክርስትና ለጥያቄው የሚሰጠው መልስ እምነትን ይጠይቅ ይሆናል፣ ቢሆንም የተሻለ ተአማንነት አለው። ሶስተኛው ማስረጃ የሰውን ተፈጥሮ ይመለከታል። ይህ የአስተሳሰብ ክፍል የሰውልና ግብረገብ፣ የማሰብ ችሎታ፣ የአእምሮ እውቀት ከየት ተገኘ የሚል ጥያቄ የሚያስነሳ ይሆናል። እግዚአብሔር የለም የሚል ሰው ለዚህ የሚኖረው መልስ ሰፊና ዝርዝር ማስረጃ በማቅረብ በአዝጋሚ ለውጥ ላይ የተገኘ የሚል ይሆናል። በአሁኑ ጊዜ ያለው አዝማሚያ ሰው አካላዊና ባህላዊ ወይም ልዕለ አካላዊ ተፈጥሮ እንዳለውና ይህም በአጋጣሚ የተገኘ እንደሆነ አድርጎ ማቅረብ ነው። ይህ አቀራረብ ልና ስለህልና ወይም ከሁሉ በላይ የሆነውን ፈጣሪ የማምለክን ሁለንተናዊ እምነት ወይም ምንም እንኳን ስለዚህ ፈጣሪ ያለው ግንዛቤ ዝቅተኛ ቢሆን ሊገልጥ ይችላልን? የሰውስ መኖር የእግዚአብሔርን መኖር ያመለክታል። ጳውሎስ ለአቴና ፈላስፎች እንዲህ ብሏል። እንግዲህ የእግዚአብሔር ዘመዶች ከሆንን አምላክ በሰው ብልሃት ብልሃትና ሐሳብ የተቀረጸውን ወርቅ ወይም ብር ወይም ድንጋይ እንዲመስል እናስብ ዘንድ አይገባንም። ሐዋርያ ሥራ ምዕራፍ 17 ቁጥር 29 አልፎ አልፎ የሞራል ማስረጃ ከሰው አፈጣጠርና ማህበራዊ ኑሮ ጋር በማያያዝ በግልጥ ለማቅረብ ሲሞከር ይታያል ይህም የመልካምና ክፉ የትክክልና የሴተተሳ በሰው ልጅ ባህል እንዴት ታየ የሚለውን ጥያቄ ያስነሳል ሰው አስፈላጊ የሆነውን ካልሆነው የሚለይበት ችሎታ አለው ይህ ችሎታ ከየት ተገኘ? አስፈላጊ የሆነውን ካልሆነው የሚለይበት መሰረትስ ምንድን ነው? ጥቂቶች ለዚህ ያላቸው መልስ ሰው መልካምን የማወቅና በሞራል ፍጹም የሆነውን ነገር የመገንዘብ ጥማቱን አይቶ እግዚአብሔር የሰጠው ነው፣ ይህም የእግዚአብሔርን መኖር ያመለክታል ይላሉ። በሌሎች ፈላስፎች የሚተላለፉት የሥነ ምግባር ትምህርቶች ደግሞ ሰዎች የክርስትናን እምነት እንዲሁም ስለ መልካምና ክፉ ያለውን አመላካከት ችላካሉ። ስራቸው ሁልጊዜ ጊዜ ቅራኔና ግጭት ይኖረዋል ይላሉ። ለምሳሌ ሂዩማኒስት የተባለው የእምነት ክፍል ተከታይ ወይም ተከታይ ፍጹም የሆነ መመዘኛ የለም ብሎ ሲያምን፣ በሌላ በኩል ግን ራስህን አሻሽል በማለት ሌሎችን ሲያደፋፍር ይታያል። አራተኛው ነጥብ ደግሞ ለመረዳት የሚያስቸግርና በጣም ውስብስብ ይመስላል። ይህም የኦንቶሎጂካል ማስረጃ ጉዳይ ነው። የቃሉ ትርጉም በግሪክኛ መሆን ማለት ነው። ይህ የክርክረ ነጥብ ሰው ፍጹም ህያው ስለሆነ አካል መገንዘብ እስካልቻለና በሀሳቡም ያንን ፍጹም አካል እስከጨመረ ድረስ እግዚአብሔር ህልውና ሊኖረው እንደሚገባ ያመለክታል። ይህ ጽንሰ ሀሳብ በሰዎች አእምሮ ካለ ፍጹም የሆነ አካል አለ ማለት ነው። ወይም በሌላ አባባል እግዚአብሔር ልታሰብ የሚገባው ፍጹምና ህያው አካል በመሆኑ የሰው ነባርነት አጠራጣሪ ሊሆን አይችልም። አይኖርም ቢባል ከእሱ የላቀ አካል መኖሩን ማሰብ ይቻል ነበረና ይህ ባለመቻሉ እግዚአብሔር ህያው ነው። ብዙዎች አማኑኤል ካንትንም ጨምረው ይህ ክርክር ዋጋ የለውም ይላሉ። ሀሳቡ የፈለቀው በ12ኛው መቶ ክፍለ ዘመን ከኖረው አንሰልም የተባለ ሰው ነው። እንደ እውነቱ ከሆነ እነዚህ የፍልስፍና አስተሳሰቦች ራሳቸውም ቢሆኑ የእውነተኛውን አምላክ መኖር ሊያረጋግጡ አይችሉ። ያም ቢሆን አናንቀን አንመለከታቸውም። ይህ ገለጣቸው በመጽሐፍ ቅዱስ ስለተመለከተው እግዚአብሔር ይልውናን ለማስረዳት ይጠቅማል። በተለይ ደግሞ ያልተወለደ ሰው ዳግም ያልተወለደ ሰው ስለ እግዚአብሔር ተጨማሪ እውቀት እንዲገበይ ይረዱታል። በተቃራኒውም ይህን እውቀት ረግጦ ከእግዚአብሔር በረከት እንድርቅ ያደርጉት ይሆናል። እንዲህ ያሉ ምክንያቶች፣ ምክንያታዊ ነጥቦች በጥልቀት ለማሰብ መነሻ ሲሆኑ የወንጌልን እውነት በትክክል ለማቅረብ መንገድ ይከፍታሉ። የተአምራትን መኖር የሚጠራጠር ሳይንስ በመነሳቱ እና ህዝቡ አዝጋሚ ለውጥን በሰፊ በመቀበሉ በእግዚአብሔር በመኖር እና በተአምራት የሚያምኑ ሁሉ ተቃውሞ ገጥሟቸዋል ስለ አዝጋሚ ለውጥ በምዕራፍ ሰባት ላይ የሚገለጥ ቢሆንም በዚህ ስፍራ ጥቂት በመጠቃቀሱ መልካም ነው የተአምራት የተአምር ትርጉም ሂዩም የተባለ ፈላስፋ እንደገለጠው የተፈጥሮን ሕግ የሚጥስ ማለት ከሆነ ተአምራት አይከሰትም ባይባልም የመፈጸማቸው ሁኔታ እጅግ ውስን ይሆናል። ነገር ግን ተአምራት እኛ የተፈጥሮ ሕግ ብለን ከምናውቀው የተለየ ከሆነ በምናውቀው ሕግ ለሌላ አዲስ ክስተት ማስተዋወቅ ሊሆን ነው። ይህ አዲስ ተአምራዊ ክስተት ተፈጥሮን አይቃወምም፣ ምክንያቱም ተፈጥሮ በራሱ ምሉእ ሳይሆን የምሉእ እውነት አካል ነው። ስለዚህ ተአምር ከተፈጥሮ በላይ በሆነ ታላቅ ስርዓት ውስጥ ነው ያለው እውነት ነው። ተፈጥሮ በራሱ ተአምራትን ማድረግ አይችልም። ነገር ግን እግዚአብሔር እንዳለ የሚያምን ተአምራትም እንደሚኖሩ ያምናል። አንድ ሰው ኃጢአት፣ ደህንነትና ምልክቶች እንዳሉ እስካመነ ተአምራትም አስፈላጊ መሆናቸውን ይቀበላል። ክርስቲያን ተአምርን ከችግር የማውጫ አቋራጭ መንገድ አድርጎ አይመለከተው። ነገር ግን በዓለም ታሪክ ውስጥ ተጨባጭ ሚና ያለው እውነተኛ ክንውን እንደሆነ ይገነዘባል። ብዙ የታሪክ ተመራማሪዎች የሚያሳምኑበትን ማስረጃ ሁሉ ሳይሞክሩ የተአምርን መኖር አይቀበሉ። ይሁን እንጂ የተአምራትን መኖር መጠራጠር በአንድ ቦታና በአንድ ወቅት የተፈጸመን የታሪክ ክንዋኔ ውሸት ነው ወይም አይታመንም ለማለት አያስደፍርም። ለምሳሌ አንድ መደብር ውስጥ ገብቶ እቃ በሚ በመግዛት ሚሊዮነኛ ለሆነ ሰው ሽልማት ብሰጥና እንደ አጋጣሚ ያሰው እርሶ ቢሆኑ ጓደኛው ይህን አለ ማለት የለባቸውም እድለኛ እርሶ ይሆናሉ ብሎ ማመን ቢሳ ናቸው። እርሶ እድለኛ መሆነው ግን ልታመን ይገባል። ከተፈጥሮ በላይ የሆነው አምላክ የታላቅነት መጠነኝ መጠን ለክርስትና እጅግ ጠቃሚ ሲሆን በታሪክም ተደጋግሞ ታይቷል። ስለዚህ አንድን ተአምር ተፈጥሯዊ በሆነ መልኩ ለመግለጥ እንዳይሞክሩ ይጠንቀቁ። ደግሞም ተአምራትን መካድ የእምነታችን መሠረትና ተስፋ የሆነውን የክርስቶስን ትንሣኤ መካድ እንደሆነ ያስተውሉ። ሁለተኛው መጽሐፍ ቅዱሳዊ መከራከሪያዎች። ሌላው ማረጋገጫ መጽሐፍ ቅዱስ የሚያቀርበው ሲሆን ይህን አሳጥረን እንመለከተዋለን። መጽሐፍ ቅዱስ የእግዚአብሔርን መኖር ሙሉ በሙሉ ስለሚቀበል ብዙ ጊዜ በዚህ ጉዳይ መከራከር አያሻ። መጽሐፍ ቅዱስ ከመነሻው ጀምሮ የእግዚአብሔርን ህልውና መቀበል እንጂ ስለ ህልውናው ክርክር አያነሳ። እንዲያ ቢሆን ኖሮ ታሪኩ የተሟላ አይሆንም ነበር። መዝሙር 19ን በመመልከት ዳዊት እግዚአብሔር በፍጥረቱ ዙሪያ መኖሩን እንደገለጠ ማስታወስ ይጠቅማል። ኢሳይያስም ወደ ጣዖት አምልኮ ለተመለሱ ሰዎች በዙሪያቸው ያለውን ተፈጥሮ እንዲመለከቱና በእጃቸው ጠርቦ የሰሯቸውን ጣዖታት እንዲያ ያለ ዓለም ለመፍጠር ብቁ መሆን አለመቻላቸውን እንዲያሰላስሉ ያሳስባቸዋል። መልሱ ለመፍጠር ብቁ አይደሉም የሚል ነው። ከዚያም እንዲህ ይላል ዓይናችሁን ወደ ላይ አንስታችሁ ተመልከቱ፣ እነዚህን የፈጠረ ማን ነው? ሰራዊታቸውን በቁጥር የሚያወጣ እርሱ ነው። ሁሉንም በየስማቸው ይጠራቸዋል፤ በኃይሉ ብዛትና በችሎቱ ብርታት አንድ ስንኳ አይታጣውም። ኢሳይያስ 40፥26 ጳውሎስም ክርስቲያን ላልነበሩ አድማጮቹ ሲገልጥ የዝናብና የወራት መላወጥ የእግዚአብሔርን መኖር ይመሰክራሉ ብሏል። ሐዋርያት ሥራ ምዕራፍ 14 ቁጥር 17። ስለዚህ መጽሐፍ ቅዱስ ስለ እግዚአብሔር መኖር ያስረዳል፣ ያረጋግጣል። እግዚአብሔር ራሱን እንዴት ገለጠ? የለዘብተኛነት ትምህርት ሰው በራሱ ጥረት እግዚአብሔርን ሊያውቅ ይችላል ይላል። በተቃራኒው ካርል ባርት የተባለ ሰው በአዲሱ የስነ መለኮት ትምህርቱ ዓለምን ባናወጠበት ወቅት ያደረገው ጥሩ ጥሩ የሚለው ቃል በትምህርት ጥቅስ ውስጥ ነው። ነገር ቢኖር እግዚአብሔር በራሱ አነሳሽነት ራሱን ካልገለጠና ካላሳወቀ በስተቀር ምንም ዓይነት መረዳት እንደማይኖር ለሰዎች ማስገንዘቡ ነው። በሌላ አነጋገር ይህ ጉዳይ ሶፋር የተባለ ሰው ከጥቂት ሺህ ዓመታት በፊት ወይስ ሁሉን የሚችል አምላክን ፈጽመ ልትመረምር ትችላለህን? ኢዮብ ምዕራፍ 11 ቁጥር 7 በማለት ለኢዮብ ካቀረበለት ጥያቄ ጋር ተመሳሳይ ነው። ለዘብተኛው አዎ የሚል መልስ ሲሰጥ፣ እምነት አጥባቂው ወይም ኮንዘርቫቲቭ ግን አይቻልም ይላል። ባርትም አይቻልም ብሏልና እምነት አጥባቂ ነው ማለት አይደለም ምክንያቱም ስለ መጽሐፍ ቅዱስ ያለው አመለካከት እንዲያለ መሆኑን ያመለክታል። ያመለክታል እግዚአብሔር ራሱን ለመግለጥ የመጀመሪያውን እርምጃ ወሰደ ከተባለ፣ በምን አኳሃን ነው ይህን ያደረገው? ለዚህ ጥያቄ መልስ ሀሳባችን በፍጥነት ወደ ክርስቶስና ወደ መጽሐፍ ቅዱስ ይሄድ ይሆናል። አዎ፣ ነገር ግን ይህ ብቻ አይደለም መልሱ። እንደ ፍጥረትና ታሪክ ያሉ ሌሎች ማስረጃዎችም አሉ። የኋለኞቹ ሁለት መልሶች ከመጀመሪያው ለየት የሚያደርጋቸው ጉዳይ አለ። ስለ እግዚአብሔር አብራርተው አያስረዱንም። በሌላ አነጋገር እግዚአብሔር ራሱን የገለጠባቸው አጠቃላይና ልዩ የሆኑ መንገዶች ያሉ ይመስላል። በፍጥረትና በታሪክ ራሱን የገለጠበት መንገድ አጠቃላይ መገለጥ ሲባል፣ ሌሎቹ የመገለጥ መንገዶች ልዩ ተብለው ይጠራሉ። የአጠቃላይ መገለጥ ባህሪያት ምንድን ናቸው? መዝሙር 19 ቁጥር 1 እስከ 6ን ይመልከቱ። በመዝሙር ቁጥር 1 ላይ በመዝሙሩ ቁጥር 1 ላይ የእግዚአብሔር ክብር መገለጥ ማረጋጋጫዎቹ የእጁ ስራዎች እንደሆኑ ታትቷል። ቁጥር 2 ስለ ቀንና ምሽት በመጥቀስ ሰማያቱ ሁል ጊዜ መኖራቸው ሰው እንዲያያቸው ነውና ከፊተኛው የሚቀጥል ማብራሪያ መሆኑን ያረጋግጣል። በቁጥር 3 ላይ ይህ በፍጥረታቱ የታየው መለኮታዊ መገለጥ ድምጽ የሌለው መገለጥ እንደሆነ ተጠቅሷል። ከቁጥር አራት እስከ ስድስት መገለጡ ለመላው ዓለምና ለሰው ልጆች ሁሉ እንደሆነ ይናገራል። ቁጥር ስድስትን ያስተውሉ። አይነ ስውር እንኳን የፀሐይ ሙቀት ሊሰማው ይችላል። በሮም ምዕራፍ አንድ ቁጥር አስራ ስምንት እስከ ሀያ የዚህ ትምህርት ሌላ ጠቃሚ ክፍል የእግዚአብሔርን የዘላለም ኃይልና አምላክነቱን በተጨማሪ ያስረዳል። እግዚአብሔር ራሱን በታሪክ ውስጥ የገለጠው በተለያዩ መንገዶች ነው። ለሰዎች ዝናብና ፍሬያማ ወራትን ሰጥቷል። ሐዋር 10 ምዕራፍ 14 ቁጥር 17 ስለ ማንነቱና ስለ ኃይሉ በተለያየ ሁኔታ ለእስራኤላውያን ገልጧል። ስለ ተአምራዊ ኃይሉ በመዝሙር 78 13 ስለ ቁጣው ቁጥር 21 ፍጥረትን እንደሚቆጣጠር ቁጥር 26 ስለ ፍቅሩ ቁጥር 38 ላይ ተገልጧል። እግዚአብሔር ስለ ራሱ በታሪክ የገለጠው በፍጥረት ከገለጠው ይበልጥ ጉልህ ነው። እግዚአብሔር ራሱን በክርስቶስ በኩል መግለጡ በዮሐንስ 1:18 ላይ ተረከው በሚለው ቃል በስፋትና በጥልቀት ተገልጧል። የክርስቶስም ታምራቶች የእግዚአብሔርን ክብር የሚያሳዩ ነበሩ። ዮሐንስ 2:11 በትምህርቱ የአብን እንክብካቤ አሳይቷል። ዮሐንስ 14:2 በእርሱነቱ አብን ገልጧል። ዮሐንስ 14:9 ከሌላው መገለጥ ይልቅ እግዚአብሔርን የማወቂያ መንገድ በልጁ በኩል ነው። የልዩ መገለጥ ሌላው መንገድ መጽሐፍ ቅዱስ ነው። በዚህ ዘመን አንዳንድ ሰዎች መጽሐፍ ቅዱስ ከወልድ ያነሰ መገለጥ ነው። እንዲያውም ስለ መጽሐፍ ብዙ መናገር መጽሐፍ ቅዱስን ማምለክ ነው እንደ ጣዖት ይላሉ። ነገር ግን ስለ መጽሐፍ ቅዱስ ብዙ ካልተናገር ስለ ወልድ የምናውቀው እጅግ ጥቂት ይሆናል። ስለ ወልድም ያለን ብቸኛ መረጃ፣ ስለ አብም ጭምር መጽሐፍ ቅዱስ ብቻ ነው። ደግሞ ከመጽሐፍ ቅዱስ ክፍሎች የሚታመኑት አንዳንዶቹ ብቻ ናቸው የሚል አጋጣሚ ካለ ሰዎች የሚታመኑ የሚመስላቸውን ብቻ ይወስዱና ስለ ክርስቶስ የሚኖራቸው ግንዛቤ ውስን ይሆናል። በሌላ አባባል መጽሐፍ ቅዱስ በሙሉ እውነት ካልሆነ የራሳችንን ግምት ወይም የተሳሳተ መረጃ የምንሰጥ እንሆናለን። ኢየሱስ ራሱ መጽሐፍ ቅዱስ የእርሱን ማንነት በሚገባ እንደ ገለጠ ተናግሯል። ሉቃስ 2427 ቁጥር 44 እና 45 ዮሐንስ 5 39 መጽሐፍ ቅዱስ ስለ እግዚአብሔር የሚናገረው ሌላ ብዙ ነገር አለ። ለምሳሌ ከዚሁ መጽሐፍ ብቻ የምንረዳቸው የተለያዩ እቅዶቹን ባሰብን ጊዜ ስለ እግዚአብሔር ለማስተማር የማይነጥፍ የመረጃ ምንጭ ነው እንላለን። ከዚህ ክፍል የሚቀጥለውን ሀሳብ በሚቀጥለው ክፍል ላይ ያገኙታል። ይህ ከምዕራፍ አንድ የቀጠለ ሁለተኛው ክፍል ነው። የእግዚአብሔር መለያዎች። ከነዚህ አያሌ መገለጦች እግዚአብሔር ምን እንደሚመስል መማር አለብን። የእግዚአብሔር መለያዎች በግልጥና በስርዓት ሲተነተኑ ባህሪያት ወይም አትርቢትስ ተብለው በተለምዶ በሁለት ይከፈላሉ። እግዚአብሔር እንደኛ የሆነበት አንዳንድ ሁኔታዎች አሉ። ለምሳሌ እግዚአብሔር ትክክል ነው፣ ሰውም ትክክል ሊሆን ይችላል። በሌላ በኩል ደግሞ እግዚአብሔርን ልዩ የሚያደርጉት ሁኔታዎች አሉ። ዘላለማዊ ነው፣ ከኛ አፈጣጠር ጋር ጨርሶ አይመሳሰልም። ይሁን እንጂ እነዚህ ክፍሎች ራሳቸውን የቻሉ አይደሉም። እያንዳንዱ የእግዚአብሔር ባህሪ በየትኛው ክፍል መመደብ ይኖርበታል የሚለው ጥያቄ ክርክር ሊያስነሳ ይችላል። ባህሪያቱን የምናጠናበት ምክንያት ስለ እግዚአብሔር የተገለጠውን ለማወቅ ብቻ ሳይሆን በሰውና በእግዚአብሔር በሰው ህይወትና አመለካከት ላይ የሚያስከትለውን ለውጥ ጭምር ለመረዳት ነው። አንደኛ፣ እግዚአብሔር ሁሉን አዋቂ ነው። ይህ እውነ ዕውቀቱ ከዚህ በፊት የተከሰቱ ነገሮችን ብቻ ሳይሆን ወደፊት ሊፈጸሙ የሚችሉትን እምጭ የሚጨምር ነው። ይህ ትምህርት ትምህርት ሳይሻ በራሱ ያለው እውቀት ነው። ጌታ ኢየሱስ ይህንን መሰላዋቅነት ሲያሳየን ያሳየን በእናንተ የተደረገ ተአምራት በጢሮስና በሲዶና ተደርጎ ቢሆን ማቅለብ ሰው አመደምነስን ሰው ከብዙ ጊዜ በፊት ነሳ በገቡ ነበረና ብሏል። ማቴዎስ 11 ቁጥር 21። ከዚህ ቀደም ሊከናወኑ ይችሉ የነበሩ ነገሮችን ስለማወቁ የሚጠቅሱ መረጃዎች እነሆ እግዚአብሔር የከዋክብትንም ብዛት ይቆጥራል፣ ሁሉንም በየስማቸው ይጠራቸዋል። መዝሙር 147 ቁጥር 4 እንዲሁም ከጥንት ጀምሮ ስራው ሁሉ በእግዚአብሔር ዘንድ የታወቀ ነው። ሐዋርያት ሥራ ምዕራፍ 15 ቁጥር 18 የእግዚአብሔር ሁሉን አዋቂነት የተገለጠባቸው አያሌ ተግባራዊ ውጤቶች አሉ። ለምሳሌ በአንድ አማኝና በሚደረግለት ዘላለማዊ ጥበቃ መካከል ያለው ያለውን ዝምድና እናስብ። እግዚአብሔር ሁሉን ስለሚያውቅ ሲያድነንም፣ ስለ ደህንነታችን የማያውቀው ጉዳይ አይኖርም። ዘላለማዊውን ደህንነት ሲሰጥ በእርሱ ዘንድ የተሰወረ አንዳች ነገር የለም። አሳዛኝና አስደንጋጭ ነገር ሲደርስብንም ከርሱ እውቀት የተሰወረ አይሆንም። ሁሉን ከመነሻው ያውቀዋል። እንዲሁም ሁሉን ነገር ለክብሩና ለኛ ህይወት ለመልካም ያደርገዋል። እስቲ የእግዚአብሔርን ሁሉ አዋቂነትን ከክርስትና ሕይወታችን ጋር ያለውን ዝምድና እናስብ። እርሱ ሁሉን ስለሚያውቅ አስቸጋሪዎቹና ደስ የምንሰኝባቸውን ሁኔታዎች የመለያ ነጥብ ይለግሰናል። የሚያዘንን ሁሉ ተግተን ከፈጸምን ከብዙ ችግሮች መዳን ብቻ ሳይሆን ደስተኞችም እንሆናለን። ሁለተኛው እግዚአብሔር ቅዱስ ነው። ቅድስና የሚለው ቃል መተርጎም እጅግ ያዳግታል። መዝገበ ቃላትም ቅድስና ክፋት የሌለበት ነገር ነው ብሎ የሚመዝነውም እንደየግለሰቡ አመለካከት መሆኑን ብቻ ስለሚገልጥ እንብዛም አይረዳንም። በእግዚአብሔር ዘንድ ግን ቅድስና ያለ ጥርጥር ከፍርሃት ከክፋት መራቅ ሲሆን በጎ ምግባርንም ይጨምራል። ቅድስና ለብቸኛው የእግዚአብሔር መለያ ባህሪ ባይሆንም ከዋነኞቹ መለያዎች አንዱ ነው። በመሆኑም እግዚአብሔር ከቅዱስ ባህሪው ጋር የማይጣጣም ነገር አያደርግም። ጴጥሮስም የጠራችሁ ቅዱስ ነው ስል ይመሰክርና ይህ ባህሪ በሕይወታችን የሚያመጣውን ለውጥ ሲገልጥ በኑሯችሁ ሁሉ ቅዱሳን ሁኑ ይላል አንደኛ ጴጥሮስ ምዕራፍ 1 ቁጥር 15። ቅድስናን ለመግለጥ አንድ ምሳሌ መጠቀሙ ይረዳ ይሆናል። ጤናማ መሆን ማለት ምን ማለት ነው? ጤናማ መሆን ካለመታመም የተሻለ ነው። እንዲሁም ቅድስና ከኃጢአት መራቅ ከሚለው ሀሳብ በጣም ይሰፋል። ቅድስና ቀጥተኛና ትክክለኛ መሆን ማለት ነው። ዮሐንስ እግዚአብሔር ብርሃን ነው ስል ይህን ማለቱ ነው። አንደኛ ዮሐንስ አንድ አምስት። የዚህ ጥቅስ አባባል ግልጥ ነው፣ በብርሃን ተመላለሱ ማለት ነው። ስለዚህ ለክርስቲያናዊ ህይወት አስፈላጊ ስለሆነው ቅድስና በቂ ግንዛቤ ካለን አንድ ክርስቲያን ምን ማድረግ አለበት፣ ምንስ ማድረግ የለበትም የሚለው ጥያቄ ባጭሩ ይቀጫል። አንዳንድ ጊዜ ሰዎች የሚሰራው ስራ ቅዱስ ነውኒ ለምለው ጥያቄ ቅድሚያ ከመስጠት ይልቅ። ከክርስቲያን ድርጅታቸውና ከቡድን አጋሮቻቸው ሳይርቁ ወይም ሳይገለሉ ምን ያህል ወደ ኀጢአት መቅረብ እንደሚችሉ ለማወቅ የሚጥሩ ይመስላል። እርስዎ ግን የቅድስና መሪ እንጂ ወለም ዘለም የሚሉ ቡድኖች ወይም ተከታይም አይሁኑ። ይህ እግዚአብሔርን ደስ ያሰኘዋል፣ ምክንያቱም ድርጊቶ እርሱን ለመምሰል መጣሮን ያሳያልና። ሶስተኛ፣ እግዚአብሔር ቅን ፈራጅ ነው ወይም ጻድቅ ነው። ቅድስና በመሰረቱ የእግዚአብሔርን ባህሪ ሲያመለክት፣ ቅን ፍርድና ጻድቅነት ግን ከሰዎች ጋር ባለው ግንኙነት ላይ ያተኩራል። ይህ ማለት እግዚአብሔር ሰዎችን በእኩልነት ያያል ወይም መጽሐፍ ቅዱስ እንደሚያስረዳን አድሏዊ አይደለም። ዳዊትም እንዲህ ብሏል። የእግዚአብሔር ፍርድ እውነትና ቅንነት በአንድነት ነው። መዝሙር 19 ቁጥር 9፣ 116 ቁጥር 5፣ 147 ቁጥር 17፣ ኤርሚያስ ምዕራፍ 12 ቁጥር 1። የእግዚአብሔር ትክክለኛነት የሚታየው ከፍርዱ ጋር ሲያያዝ ነው። ሰዎች ፍርድን ከእግዚአብሔር ለመቀበል ፊቱ ሲቆሙ ያልተዛባ ብያኔ ያገኛሉ። ይህም በአንድ በኩል መጽናናት ሲሆን በዚህኛው ሕይወት ለተጎዱት ማለት ነው፣ ደግሞ ማስጠንቀቂያ ነው ክፋት ቢሰሩም ቅጣት የማይደርስባቸው ለሚመስላቸው። ጳውሎስ ባልዳኑ ሰዎች ፊት በቆመ ጊዜ በማጠናከሪያ የሰጠው ማስጠንቀቂያ ስለሚመጣው የጽድቅ ፍርድ ነው። በዚያን ቀን ባዘጋጀው ሰው እጅ በዓለሙ ላይ በጽድቅ ሊፈርድ አለው። ስለዚህ እርሱን ከሙታን በማስነሳቱ ሁሉን አረጋግጧል። አዋርያ 10 ምዕራፍ 17 ቁጥር ምናልባትም እግዚአብሔር አጥያተኛውን ካዳነ ጻድቅ መሆን ይቻላል ወይ የሚል ጥያቄ ልነሳ ይችላል። ይህ መልካም ጥያቄ ሲሆን መልሱንም ጳውሎስ በሮሜ ምዕራፍ 3 ላይ ባውንታስ አስፍሮታል። ምክንያቱም እርሱ እንደሚያስረዳው እግዚአብሔር የሚሻውን የአጢአት ዕዳ ኢየሱስ በሞቱ ስለከፈለልን ነው። ስለዚህ ዋጋ ከተከፈለ ዘንዳ እግዚአብሔር ትክክለኛ ሊሆን ይችላል፣ ቅድስናው ሳያወላውል በኢየሱስ የምናምነውም የመዳን ጸጋ ያስገኛል። አራተኛው እግዚአብሔር ፍቅር ነው። አንደኛ ዮሐንስ ምዕራፍ 4 ቁጥር 8 ፍቅር ምንድነው? ይህ ቃል ብዙ ጊዜ የምንጠቀምበት ሲሆን በመዝገበ ቃላት ግን ትርጉሙ በትክክል አልተገለጠም። የፍቅርን ትክክለኛ ጽንሰ ሐሳብ ለማግኘት አንድ መንገድ አለ። ወጣቶች ስለ ፍቅር ሲያስቡ በመጀመሪያ የሚያሰላስሉት ደስ ስለሚለው ስሜታዊ ልምድ ነው። ይህ ፍቅር ነው ቢባልም ሐሳቡን በሙላት አይገልጠው። እነዚህ ወጣቶች ሲያድጉ ሲያገቡና ሲወልዱ ልጆቻቸውን በሥነ ሥርዓት መምራት እንዳለባቸው ይረዳሉ። ሽሩሩ የሚሉት ልጆቻቸው የሚያቃጥል ነገር ለመንካት ሲሞክሩ ይገስጹታል። ይህ የፍቅርን ሁለት ገጽታ ያሳየናል። የፍቅር ትርጉም ማፍቀርንና ማረምን የሚያጠቃልል መሆኑን። ከዚህ በመነሳት ለጊዜው የፍቅር ትርጉም ለተፈቃሪው መልካምን ሁሉ መሻት ነው እንል ይሆናል። ነገር ግን ወላጆች እንደሚያውቁት አንድ ሕፃን የሚንከባከቡት ብዙ አያቶችና አክስቶች መኖራቸውን ያህል ሕፃናት በማሳደግ ሞያ የሰለጠኑ ሌሎች ሰዎችም አሉ። ለአንዱ መልካም መስሎ የታየው ነገር በሌላው አስተሳሰብ ተቃራኒው ይሆን ይሆናል። ክርስቲያን ግን መልካሙ የትኛው ነው ለሚለው ጥያቄ መልሱን በቀላሉ ያገኛል። የእግዚአብሔር ፈቃድ መልካም ነውና፣ ስለዚህ ከዚህ በፊት የሰለጠነውን ትርጉም በመሻት በማሻሻል የሰጠነውን ትርጉም በማሻሻል ፍቅር ማለት የእግዚአብሔር ፈቃድ በምናፈቅረው ሰው ውስጥ መስረጹን መሻት ማለት ነው ልንል እንችላለን። ግን ይህ በግብር ልረጋገጥ ይችላል ስትን ፈት ነው። እግዚአብሔር ፍቅር ነው ማለትም የራሱን ፈቃድ ወይም ክብር ይሻል። ይህ የምናውቀው እውነት ነው። እግዚአብሔር ዓለሙን ወዷል። ትርጉሙም በዓለም ሁሉ ያሉ ሁሉ ፈቃዱን እንዲከተሉ ይሻል ማለት ነው። እግዚአብሔር አጣተኞችን ይወዳል፣ ፈቃዱን እንዲፈጽሙና በአንድ ልጁ እንዲያምኑ ይፈልጋል። እርስ በእርሳችን መዋደድ መዋደድ አለብን ማለት የእግዚአብሔር ፈቃድ በህይወታችን እንዲከናወን ጥረት ማድረግ ይኖርብናል። በዚያ አኳን ገለጣው የሚሰራ ይመስላል እግዚአብሔር ፍቅሩ እጅግ የጠለቀ ከመሆኑ የተነሳ ማንም ከሚገምተው በላይ ለፍጥረቱ መልካምን ያስባል። አንደኛ ዮሐንስ ምዕራፍ 3 ቁጥር 16። ዮሐንስ ወንጌል ምዕራፍ 3 ቁጥር 16። እግዚአብሔር በፈቃዱ ከሰው ልጆች ጋር በስሜት መተሳሰሩ ከሰው ሀሳብ በላይ በሆነ አሰራር ፍቅሩን መግለጡ ነው። ከሁሉ የላቀ የፍቅሩ መገለጫ ግን ልጁን ለሰው ልጆች ደህንነት ስል ለመሥዋዕት መስጠቱ ነው። አንደኛ ዮሐንስ ምዕራፍ 4 ቁጥር 9 እስከ 10። መጽሐፍ ቅዱስም የእግዚአብሔር ፍቅር በእግዚአብሔር ልጆች ልብ ፈሷል ይላል። ሮሜ ምዕራፍ 5 ቁጥር 8። ዛሬ ብዙ ተከታዮች ያሉት አንድ ትምህርት አለ። እግዚአብሔር ፍቅር ስለሆነና ፍጥረታቱን ስለሚወድ በሰዎች አይፈርድም፣ በመጨረሻ ሁሉም ይድናሉ የሚል ነው። ይህ ትምህርት ዩኒቨርሳሊዝም ይባላል። የዚህ ትምህርት ችግር በመጽሐፍ ቅዱስ ውስጥ ኃጢአተኞች ለዘላለም ወደ ገሃነም እንደሚጣሉ የተጠቀሰውን ማርቆስ ምዕራፍ 9 ቁጥር 45 እስከ 48 መቃረኑ ብቻ ሳይሆን ስለ ፍቅር ትርጉምና ከእግዚአብሔር ባህሪ ጋር ስላለው ግንኙነት አለመረዳትም ጭምር ነው። ፍቅር ሊቀጣ ይችላል። የእግዚአብሔርን ፍቅርም ከሌሎች ባህርያቱ በተለይም ከቅድስናና ከጽድቁ ተለይቶ አይሰራም። አምስተኛ እግዚአብሔር እውነት ነው። እውነት ለገለጣ አስቸጋሪ የሆነ ሌላ ጽንሰ ሀሳብ ሲሆን መዝገበ ቃላት በግንኙነት ላይ የተመሰረተ መግባባት ነው ይለዋል። መዝገበ ቃሉ እግዚአብሔርን በተመለከተ በሚሰጠው ትርጉም እግዚአብሔር የማይለዋወጥ እንደመሆኑ የሚያደርገው ሁሉ እውነት ነው በማለት ያስረዳል። ሮሜ ምዕራፍ 3 ቁጥር 4። ኢየሱስም ራሱን ከእግዚአብሔር ጋር በማስተካከል እኔ እውነት ነኝ ብሏል። ዮሐንስ ወንጌል ምዕራፍ 14 ቁጥር 6። ይህ የእግዚአብሔር እውነተኛነት የሚያረጋግጠው በሰጣቸው ቃል ኪዳናትና ተስፋዎች ተፈጻሚነት ነው። ይህም ተስፋ ለብዙሃን ለብዙሃን ወይም ለግለሰቦች ሊሆን ይችላል። ስችል ለእስራኤል የሰጠውንና በግልጥም ላማኞች በየቀኑ የሚገባውን ቃል ያጠቃልላል። የእግዚአብሔር እውነት በራሱ መገለጥም ይንጸባረቃል። እርሱ የማይፈጽመውን ቃል ለኛ አልገለጠምና። ስድስተኛ፣ እግዚአብሔር ነፃ ነው። የፍጥረቱ ጥገኛ አይደለም። ይህ ግን ከራሱ ነፃ ነው ማለት አይደለም። ብዙ ጊዜ እግዚአብሔርን የሚወስነው ራሱ ባህሪ ብቻ ነው ሲባል እንሰማለን። ለምሳሌ ኃጢአት የማያደርገው ቅድስናው ስለሚያውቀው ነው፣ ስለሚያገደው ነው። ምናልባት ነገሩን እንደሚከተለው ለየት ባለ መልክ መመልከት ይሻል ይሆናል። እግዚአብሔርን የሚወስነው ፍጹምነቱ ነው። ፍጹምነት ደግሞ በተጨባጭ ሲታይ እገዳ ባለ መሆኑ በእውነቱ እግዚአብሔር በምንም ነገር አይታገድ። ኢሳያስ እግዚአብሔርን ያማከረው ያስተማረው ማን ነው? በማለት ሕዝቡን ሲጠይቅ ኢሳይያስ ምዕራፍ 40 ቁጥር 13 እስከ 14፣ ማንም የሚል መልስ በመጠበቅ ነበር። ምክንያቱም እግዚአብሔር ነፃ ነውና የፍጥረቱ ጥገኛ ያልሆነ ማለት ነው። ይህ እውነት ከሆነ እግዚአብሔር ለፍጥረቱ ያደረገው በጎ ነገር ሁሉ በፈቃደኛነት እንጂ ተገዶ የፈጸመው አለመሆኑን እንረዳለን። የሚያስገድደው ኃይል ከቶ የለም። ያደረገልን ሁሉ ለኛ ካለው ፍቅርና ርኅራኄ የተነሳ ብቻ ነው። እግዚአብሔር ሁሉን አድራጊ ነው፣ ሰባተኛ ነጥባችን ማለት ነው። ይህ ሁሉን አድራጊነቱ በመጽሐፍ ቅዱስ 56 ጊዜ ተገልጧል። ይህ ቃል ከእግዚአብሔር ባስተቀር ስለማንም ማንም አልተናገረ አልተነገረ። ራዕይ ምዕራፍ 19 ቁጥር 6ን ይመልከቱ ተማሪዎች ብዙ ጊዜ ስለ እግዚአብሔር ሁሉን አድራግነት ሲወያዩ ሁለትና ሁለትን ስድስት ሊያደርግልን ይችላልን በማለት ይቀልዳሉ። እንዲህ ያለው ፌዘኛ አስተሳሰብ የእግዚአብሔርን ሁሉ አድራግነት በወጉ አያገናዝብም። አንድ ድማሚት ሁለትና ሁለትን ስድስት ያደርጋል ወይ? ብሎም ከመጠየቅ የተለየ አይሆንም። የሂሳብ ስሌቶች ሁሉን በመቻል ክልል ውስጥ የሚመደቡ አይደሉም። ነገር ግን የአማኞች የዘላለም ደህንነት በዚህ በእግዚአብሔር ሁሉን አድራጊነት ጥላ ስር በጽኑ የተጠበቀ ነው። አንደኛ ጴጥሮስ ምዕራፍ 1 ቁጥር 5። እርግጥ የደህንነታችን ምንጩ የእግዚአብሔር የማዳን ኃይል የሆነው ወንጌሉ ነው። ሮሜ ምዕራፍ 1 ቁጥር 16። ስለዚህ በእርሱ የማዳን ኃይል የመዋደታችን መሰረት ስለ ጸና እግዚአብሔርን እናመስግነው እንጂ ጸጋውን አቃለን አንለፈው። የእግዚአብሔር ሁሉን አድራጊነት ከዚህ በላይ በመፍጠር አይሉ ዘፍጥረት ምዕራፍ 1 ቁጥር 1፣ ሁሉን በማጽናቱ በማጽናቱ ዕብራውያን ምዕራፍ 1 ቁጥር 3 እና በሚያደርግልን ዘላለማዊ ጥንቃቄ ታይቷል። ስምንተኛ እግዚአብሔር የማይወሰንና ዘላለማዊ ነው። አለመወሰን የሚለውን ቃል ለመረዳት ብቻልም ከሰው ደካማ ተፈጥሮ ሳቢያ እጅግ ከባድ ነው። እርግጥ ብዙ መዝገበ ቃላት ቃሉን በተቃራኒው በመግለጥ አማራጭ ሲጠቀሙ እናያለን። ማለቂያ፣ ማብቂያ፣ ማቆሚያ የሌለው እያሉ ይተረጉሙታል። ዘላለማዊነትም በጊዜ አንጻር ሲታይ ወሰን የሌለው ተብሎ ይተረጎማል። በዚህ መሰረት እግዚአብሔር በምንም የማይወሰን በጊዜም መስፈርት የማይለካ መሆኑንና ከጊዜ በፊትና ከጊዜም በኋላ የሚኖር መሆኑን እንረዳለን። ይህ ግን ጊዜ በእግዚአብሔር ዘንድ አይታወቅም ማለት አይሆንም። ምንም እንኳን እግዚአብሔር ያለፉትንና የወደፊቱን ጊዜ ልክ እንዳሁኑ በግልጥ ቢመለከታቸው፣ የሚያያቸው በየተራ እንደሚፈጸሙ እንጂ በሂደቶቹ የሚወሰን ሆኖ አይደለም። ተራሮች ሳይወለዱ ምድርም ዓለምም ሳይሰሩ ከዘላለም እስከ ዘላለም አንተ ነህ። መዝሙር ዘጠና ቁጥር 2 ዘፍጥረት ምዕራፍ 21 ቁጥር 33 ሐዋርያ 10 ምዕራፍ 17 ቁጥር 24። ዘጠነኛ እግዚአብሔር አይለወጥም። ይህ አባባል እግዚአብሔር የማይለወጥና ሊለወጥ የማይችል መሆኑን ያሳያል። ስለ እግዚአብሔር ስናስብ የሚያድግና የሚሻሻል አካል እንደሆነ አድርገን መሆን የለበትም። በእርሱ ዘንድ መለወጥም የሚባል መለወጥ የሚባል ነገር የለም። ያዕቆብ ምዕራፍ 1 ቁጥር 17 ን ከሚልክያስ ምዕራፍ 3 ቁጥር 6 እና ከኢሳይያስ ምዕራፍ 46 ቁጥር 9 እስከ 10 ጋር ያነጻጽሩ። የእግዚአብሔርን አለመለወጥ በሚመለከት አንዳንድ የሚያጋጥመን ችግር አለ። ይህም እግዚአብሔር እንደተጸጸተ የሚገልጡትን ጥቅሶች በሚመለከት ነው። ዘፍጥረት ምዕራፍ 6 ቁጥር 6፣ ዮናስ ምዕራፍ 3 ቁጥር 10። እነዚህ ጥቅሶች እግዚአብሔር እቅዱን እንደለወጠ የሚያሳዩን ከሆነ የማይለወጥ አምላክነቱ ወይም ሉዓላዊነቱ ተሽሯል ማለት ነው። ነገር ግን እነዚህ ጥቅሶች መገለጥን ወይም የእግዚአብሔርን እቅድ ለሰዎች ማሳየትን ብቻ የሚያመለክቱ ከሆነ ምንም እንኳን እቅዱ የማይለወጥ ቢሆን፣ ሰው ሲያየው ግን ለውጥ ያዘለ ይመስላል። በሌላ ቃል የእግዚአብሔር መጸጸት በእኛ ጠባብ ግንዛቤ ሲታይ እንጂ የእርሱ ዘላለማዊና የማይለወጥ እቅድ በታሪክ ውስጥ ተፈጻሚ ይሆናል። አስረኛ እግዚአብሔር በሁሉ ስፍራ አለ። ይህ ሀሳብ አስቸጋሪ አይደለም። ነገር ግን ከዚህ ጋር የተያዙ ሌሎች ትምህርቶችን መቀበሉ ይከብዳል። ለምሳሌ የእግዚአብሔር በሁሉ ስፍራ መገኘቱና ሁሉ ነገር እግዚአብሔር ነው የሚለው ፓንቲዝም እምነት መካከል ያለው ልዩነት ምንድን ነው? በመሰረቱ እግዚአብሔር በሁሉ ስፍራ አለ ሲባል በማንነቱ ውስጥ ይኖራል ማለት ሲሆን ፓንቴዝም የተሰኘው ትምህርት ግን እግዚአብሔር በሁሉ ነገር ውስጥ አለ ይላል። እግዚአብሔር በሁሉ ስፍራ አለ ሲባል እርስዎ ይህንን መጽሐፍ በሚያነቡበት ክፍል ውስጥ አለ ማለት ሲሆን ፓንቴዝም ግን በወንበሩ፣ በመስኮቱ፣ በሌላም ውስጥ አለ ይላል። ሌላ ዋና ልዩነት ደግሞ የሚከተለው ነው። ምንም እንኳን እግዚአብሔር በሁሉ ቦታ ቢገኝ በሁሉ ነገር ውስጥ አይደለም። በተለያዩ ቦታዎች በተለያየ ደረጃ መገኘቱ እውነትን የሚቃረን አይደለም። የእግዚአብሔር በክብር መገኘት ላማኞች አንዳንድ ጊዜ በግልጥ የሚታይ ሲሆን ባልዳኑስ ሰዎች ዘንድ ግን መገኘቱ ተቀባይነት አይኖረውም። በተጨማሪ የእግዚአብሔር መገኘት በሚታይ አካል አይደለም። አንዳንዴ እግዚአብሔር ሲገለጥ ክብሩ ቢታይም በሁሉ ስፍራ መኖሩ ግን መንፈሳዊ ክስተት ነው። መዝሙር 139 ስለ እግዚአብሔር በሁሉም ስፍራ መገኘት በግልጥ ያስተምራል። ትምህርቱ ማንንም ከእግዚአብሔር ሊያመልጥ እንደማይችል የሚገልጥ ነው። ሰዎች በሕይወት ዘመናቸው ሁሉ ከርሱ ለመሸሽ ቢጥሩም በሞት ጊዜ ከርሱ ሊያመልጡ አይችሉ። በሌላ በኩል አማኝ የሆነ ሰው በማንኛውም ጊዜ ከርሱ ጋር የመመላለስን በረከት ሲቀዳጅ በመከራና በችግሩም ጊዜ ከእግዚአብሔር ጋር ግንኙነት ሊያደርግ እንደሚችል ይታወቃል። አስራ አንደኛው እግዚአብሔር ከሁሉ በላይ ነው። ከሁሉ በላይ ነው ስንል የበላይ አለቃ፣ የመጨረሻ ባለስልጣን፣ ብቸኛ የዓለማት ገዢ ማለታችን ነው። ይህ በእውነተኛ ቃሉ በመጽሐፍ ቅዱስ ቢረጋገጥም ይህ ገዢ ግዛቱን እንዴት እንደሚመራ አይገልጥም። ቃሉ የሚያመለክተው በዓለም ሁሉ የበላይ ገዢ መሆኑን ብቻ ነው። በእርግጥ ገዢነት ስልጣንን ያመለክታል። የእግዚአብሔር ስልጣን ደግሞ አጠቃላይና ፍጹም ነው። ይህ ማለት ዓለምን እንደ አምባገነን ገዢ ይገዛል ማለት አይደለም። ምክንያቱም እግዚአብሔር ከሁሉ በላይ ብቻ ሳይሆን ፍቅርና ቅዱስም ነው። ባሕርያቱን በተናጠል ሳይሆን በአንድ ጊዜ በህብረት ይጠቀምባቸዋል። ከሁሉ በላይ መሆኑን የገለጠው የስልጣኑ ስፋት አጠቃላይ እቅዱን ከዝርዝር ተግባራዊነቱ ጋር ያጠቃልለዋል። አንዳንድ ሁኔታዎች እርሱ በደነገገው ህግ መሰረት በተፈጥሯዊ አቅጣጫቸው እንዲጓዙ ቢፈቅድም እንኳን፣ እርሱ ነው ድንቅ በሆነው እርሱ ነው ድንቅ በሆነ ጥበቡ በነደፈላቸው እቅድ የሚያንቀሳቅሳቸው። መጽሐፍ ቅዱስ እግዚአብሔር የሁሉም የበላይ መሆኑን እንደሚያስተምር ጥርጥር የለም። ኤፌሶን 1ንና ሮሜ 9ን ያንብቡ። ስለዚህ ስለ ዝርዝሩ አይጨነቁ። የእግዚአብሔር ከሁሉ በላይ መሆን ለክርስቲያን መጽናኛ ነው። ምክንያቱም ምንም ነገር ከእግዚአብሔር ቁጥጥር ውጪ እንደማይፈጸምና እቅዱን አሸናፊ እንደሚሆን ያረጋግጥለታል። እነዚህ የእግዚአብሔር ዋና ዋና ባህርያት ሲሆኑ እውነተኛ አምላክም እርሱ ብቻ መሆኑን ያመለክታሉ። በመጽሐፍ ቅዱስ የተገለጠው እግዚአብሔር ሰው በሐሳቡ የፈጠረው ወይም የመረጠው ሳይሆን እሱነቱን በመግለጥ የታወቀው ራሱ ነው። ይህ ከምዕራፍ አንድ የቀጠለ ሶስተኛው ክፍል ነው። እግዚአብሔር ራሱን ማን ብሎ ይጠራል? አንድ ሰው ስም ስለ ሰውየው ማንነት ወይም ስሙን ከሚጠቀሙበት ሰዎች ጋር ያለውን ዝምድና ያመለክታል። ብዙ ጊዜ ስም ሰዎች ካላቸው ልምድ ይወጣል። በእግዚአብሔርም ዘንድ እንዲሁ ነው። ስለ ባህሪው ምንነት የገለጠው ከሰዎች ጋር በተግባባቸው ስሞቹ ሲሆን አንዳንዶቹ ስሞች ሰዎች ከእግዚአብሔር ጋር በግል ከነበራቸው ግንኙነት በመነሳት የወጡ ናቸው። የመጀመሪያዎቹ የብሉይ ኪዳን ስሞች፣ አንደኛ ኤሎሂም። በጣም አጠቃላይ በሆነ መልኩ በብሉይ ኪዳን ውስጥ የምናገኘው እግዚአብሔር ስም ኤሎሂም ነው። እንዴት እንደመጣ ባይታወቅም አያሉ ማለት ይሆናል። ይህ ስም ለእውነተኛ አምላክ ብቻ ሳይሆን ለአዛ በማልክት ጭምር በመጣሪያነት አገልግሏል። ዘፍጥረት ምዕራፍ 31 ቁጥር 30፣ ዘጻት ምዕራፍ 12 ቁጥር 12። በቃሉ መጨረሻ ያለውና ሂም የሚለው ቃል በሰዋሰው ሥርዓት የብዙ ቁጥር የሚያመለክት ሲሆን ፍቺውን በሚመለከት ግን የተለያዩ ግምቶች ተሰጥተዋል። አባባሉን ለመቀበል ቢያስቸግርም አንዳንዶች ስሙ ብዙ አምላኮችን ወይም ፖሊቲዝም ያመለክታል ይላሉ። አባባሉ የማይደገፍበት ምክንያት እግዚአብሔር አንድ መሆኑ በግልጥ ስለተመለከተ ነው። ዘዳግም ምዕራፍ 6 ቁጥር 4 አንዳንዶቹ ከሰው ከሰሙ የብዙ ቁጥር መሆን በመነሳት ከስሙ የብዙ ቁጥር መሆን በመነሳት ስለ ስላሴ የሚያስረዳ ቃል እንደሆነ አድርገው ለመግለጥ ሞክረዋል። ምንም እንኳን የስላሴ ትምህርት መጽሐፍ ቅዱሳዊ ቢሆን እዚህ የእግዚአብሔር ስም መሰረትነት ግን ትክክል ነው ብሎ ለመቀበል ያስቸግራል። ይሁን እንጂ ኤሎሂም የሚለው የብዙ ቁጥር ስም በእግዚአብሔር አካል ውስጥ ጥቂት ልዩነት መኖሩን አያስረዳም ማለት አይደለም። ይህ በብዙ ቁጥር የተነገረ ቃል በአዲስ ኪዳን የተገለጠውን ስላሴ ማንነት ቢያሳይም በግልጥ የሚያመለክተው ግን የኃያሉን ሙላት እንደሆነ መረዳት ያሻል። ኤሎሂም ኃያሉ የዓለማትና የሰው ዘር ገዢ ነው። ይህ ስም በብሉ ኪዳን 2500 ጊዜ ተጠቅሷል። ዘፍጥረት አንዳንድ የመሳሰሉትን ጥቅሶች በማንበብ ከሚገጥመው ችግር ሁሉ የሚታደገው እግዚአብሔር አምላክ እርሱ እንደሆነ ይረዱ። ሁለተኛ ያህዌ በእንግሊዝኛው ጀሆቫ ተብሎ የሚጠራ ሲሆን አንዳንድ ጊዜም በአማርኛ በስህተት የሆዋ ይባላል። ይህ በብሉይ ኪዳን ሌላው የእግዚአብሔር የተለየ ስም ነው። እዚህ ላይ የዚህን ስያሜ ጠቅላላ ታሪክ ለመናገር ጊዜ አይኖረንም። ሆኖም አይሁዳውያኑ ያህዌ የሚለውን ስም ለመጥራት እጅግ ይፈሩ ስለነበር ነበር ቃሉ ባጋጠማቸው ቁጥር አዶናይ በማለት ለውጠው ለውጠው ያነቡት እንደነበር በመጥቀስ ማለፍ ይቻላል። የቃሉ ትርጉም እጅግ ያከራክራል። ቃሉ መሆን ከሚለው የዕብራይስጥ ቃል ጋር የተያያዘና ስለ እግዚአብሔር ዘላለማዊነት የሚያስረዳ ነው የሚል ስምምነት ያለ ይመስላል። ዘጸአት ምዕራፍ 3 ቁጥር 14። ይሁን እንጂ በዘጸአት ምዕራፍ 6 ቁጥር 6 ላይ በተገለጠው ሐሳብ ስሙ ልዩ በሆነ መንገድ እስራኤልን ከግብጽ ባርነት ከቤዠበት ኃይሉ ጋር ተዛምዶ ይገኛል። ቀደም ሲል እንደተገለጠው አንድ ስም አብዛኛውን ጊዜ ስለ ባለ ስሙ ማንነትና ከሌሎች ጋር ስላለው ዝምድና እንደሚያመለክት አይተናል። ያዌ በሚለው ስምም እነዚሁ ሁለት ነገሮች ጎልተው ይታያሉ። ያዌ ዘላለማዊነትና ለእስራኤል ቤዛ መሆን በዚህ ስም ታቅፏል። ይህ ስም በብሉይ ኪዳን 7000 ጊዜ ሲጠቀስ በተለይም ከያዌ ቅድስና ጋር በተዛመደ ዘሌዋውያን ምዕራፍ 11 ቁጥር 45 እስከ 45 ኃጢአትን ስለመጥላቱ ዘፍጥረት ምዕራፍ 6 ቁጥር 3 እስከ 7 በጸጋው ስላዘጋጀልን አዳኝነቱ ኢሳያስ ምዕራፍ 53 ቁጥር 1 ቁጥር 5 እስከ 6 እና ቁጥር 10 ውስጥ ተጠቅሷል። ሶስተኛ አዶናይ ይህ ስም አይሁዳውያን መጽሐፍ ሲያነቡ ባለአራቱን ፊደል የእግዚአብሔር ስም ያህዌ የተኩበት ነው። ትርጉሙ ጌታ ማለት ነው። ማንም ሊገምተው እንደሚችል ቃሉ በሰዎች መካከል ያለውን የግንኙነት አይነት ለማመልከት በዘጸአት 21 ቁጥር 1 እስከ 6 የተጠቀሰውን የጌታና ባሪያ ግንኙነት ጥቅም ላይ ውሏል። ስለዚህ ስሙ እግዚአብሔር ከሰዎች ጋር ያለውን ግንኙነት አስመልክቶ ሲጠቅስ የእርሱን ፍጹም ባለ ስልጣንነት ያንጸባርቃል። በኢያሱ ምዕራፍ 5 ቁጥር 14 ላይ የተጠቀሰውንና ኢያሱ የእግዚአብሔርን ሰራዊት አለቃ አይቶ ስልጣኑን እንደተረዳ እንዲሁም በኢሳይያስ ምዕራፍ 6 ቁጥር 8 እስከ 11 ኢሳይያስ ከጌታው አደራ እንደ ተቀበለ የሚገልጡትን ጥቅሶች እዚህ ላይ ልብ ብለው ያጥኑ። የጌታና የባሪያ ግንኙነት ሁለት ጎኖች አሉት። በአንድ በኩል ባሪያው ለጌታ ሙሉ ታዛዥነት ሲያሳይ፣ በሌላ በኩል ደግሞ ጌታው የባሪያውን ደህንነት ይንከባከባል። አማኝም እግዚአብሔርን ከልቡ ጌታ ብሎ ከጠራ አስፈላጊውን ጥንቃቄ ይደረግለታል። እግዚአብሔርም በተራው አማኙ በማንኛውም ነገር እንድታዘዘው ይሻል። ጥምር የብሉይ ኪዳን ስሞች በብሉ ኪዳን ውስጥ ስለ እግዚአብሔር ባህሪ ወይም ስራ የሚገልጡት ያህዌ ወይም ኤል የሚሉት ቃላት አብዛኛውን ጊዜ ከሌሎች ስሞች ጋር ተጣምረው ይገኛሉ። ለምሳሌ አንደኛ ኤል ኤሊን፣ ልዑል፣ ዘፍጥረት ምዕራፍ 14 ቁጥር 22፣ ዲያብሎስ በልዑል እመሰላለሁ ብሎ የተመኘውን ከዚህ ጋር በማገናዘብ ያስታውሱ፣ ኢሳያስ ምዕራፍ 14 ቁጥር 14 ሁለተኛ ኤልኦላም የዘላለም አምላክ ዘፍጥረት ምዕራፍ 21 ቁጥር 33። የእግዚአብሔርን ፍጻሜ የለሽ ኃይል ለመግለጥ የተጠቀመበትን ያስታውሱ ኢሳይያስ 40 ቁጥር 8። ሶስተኛ፣ ኤልሻዳይ ሁሉን ቻይ፣ ሁሉን አድራጊ አምላክ ዘፍጥረት ምዕራፍ 17 ቁጥር 1። ይህ ቃል ምናልባት ተራራ ከሚለው ቃል የመጣስ ሊሆን ይችላል። የሚያሳየንም በተራራ ላይ የቆመው እግዚአብሔር ኃያልና ሁሉን ገዢ መሆኑን ነው። ይህ ስም አብዛኛውን ጊዜ ሕዝቡን በቀጣበት ወቅት ለምሳሌ በመጽሐፈ ሩት ምዕራፍ 1 ቁጥር 20 እስከ 21 በመጽሐፈ ኢዮብም 31 ጊዜ ተጠቅሷል። አራተኛ ያህዌ ይርኢ እግዚአብሔር ያዘጋጃል። ዘፍጥረት ምዕራፍ 2 22 ቁጥር 14 ይህ ቃል በዚህ ጥቅስ ብቻ ነው የተገለጠው። የእግዚአብሔር መልአክ በይስሐቅ ፈንታ በግ ካዘጋጀ በኋላ አብርሃም የእግዚአብሔር ቦታ ስም የዚያን ቦታ ስም እግዚአብሔር ያዘጋጃል ብሎ ጠራ። አምስተኛ ያህዌ ንሲ፣ እግዚአብሔር ሰንደቅ ዓላማዬ ነው ዘጻአት ምዕራፍ 17 ቁጥር 15 አማሌቃውያን ከተሸነፉ በኋላ ሙሴ መሠዊያ ሰርቶ ያህዌ ንሴ ብሎ ጠርቷል። እርግጥ እነዚህን ጥንድ ቃላት እግዚአብሔር ስሞች ባይሆኑም ሊታወሱ ወይም በሚገባ ሁኔታ ተሰየሙ ናቸው። ስድስተኛ ያህዌ ሻሎም እግዚአብሔር ሰላም ነው። መሳፍንት ምዕራፍ 6 ቁጥር 24። ሰባተኛ ያህዌ ሳቦት የሰራዊት ጌታ አንደኛ ሳሙኤል ምዕራፍ አንድ ቁጥር 3፣ ሰራዊቱ ትእዛዙን ለመፈጸም የተዘጋጁ የሰማይ መላእክት ናቸው። ይህ ስም በአብዛኛው ህዝቡ ተስፋ በቆረጡ ጊዜ የአህዌ አሁንም ጠባቂያቸው እንደሆነ ለማስገንዘብ ነቢያቱ ኢሳያስና እርምያስ ተጠቅመውበታል። ስምንተኛ የአህዌ መከ መከደከሸም የሚቀድስህ እግዚአብሔር ተጻአት ምዕራፍ 31 ቁጥር 13። ዘጠነኛ ያህዌ ሮይ እግዚአብሔር እረኛዬ፣ መዝሙር 23 1። አስረኛ ያህዌ ጽድቁኒ እግዚአብሔር ጽድቃችን፣ ኤርምያስ ምዕራፍ 23 ቁጥር 6። ይህ ስም ጻድቅ ባልሆነው ንጉሥ ሰዴቅያስ ለዘለፋ የተሰነዘረ ሲሆን የስሙ ትርጓሜ ያህዌ ጽድቅ ነው የሚል ነው። ሁለተኛ ዜና ምዕራፍ 36 ቁጥር 12 እስከ 13። አስራ አንደኛ ያህዌ ሸማህ እግዚአብሔር በዚያ አለ ሕዝቅኤል ምዕራፍ 48 ቁጥር 35። አስራ ሁለተኛ ያህዌ ኤሎሂም እስራኤል የእስራኤል አምላክ እግዚአብሔር መሳፍንት ምዕራፍ 5 ቁጥር 3፣ የአብርሃም የይስሐቅ የያዕቆብ አምላክ እንደማለት ሲሆን ይህን ስም ብዙ ጊዜ ነቢያት ተጠቅመውታል። ኢሳያስ ምዕራፍ 17 ቁጥር 6። 13ኛ ኳዶሽ እስራኤል የእስራኤል ቅዱስ ኢሳያስ ምዕራፍ 1 ቁጥር 4። እነዚህ ስሞች ልዩ ሳይሆኑ እንደማዕረግ ስም ናቸው። የዝርዝር ሊቀጥል ሲችል፣ ለጊዜው ግን ስለ እግዚአብሔር አምላክነት የሚገልጡትን ብቻ በጥናታችን መጨመር አስፈልጓል። በምስራቁ ዓለም ስም ከመታወቂያነት አልፎ የአንድን ሰው ባህሪ ወይም ስራ የሚያመለክት ነው። አቤቱ ጌታችን ስምህ በምድር ሁሉ እጅግ ተመሰገነ። መዝሙር መራ መዝሙር 8 ቁጥር 1 እና 9። ለመከለስ ያህል ስለ እውነተኛው አምላክ ማወቅ ስለ ሰው ከሚችለው እውቀት ሁሉ በላይ ነው። የእግዚአብሔርን ሕልውና የሚያስረዱ ነጥቦች አሉ። ምንም እንኳን የእግዚአብሔርን ማንነትና ምን እንደሚመስል ባይገልጡም፣ በዙሪያችን ያለው ዓለም ስለ እግዚአብሔር ኃይል ቢያስረዳንም፣ ሙሉ የሆነውን የእውቀት ቃል የምናገኘው ከመጽሐፍ ቅዱስ ይሆናል። በተለይ ስለ ባህሪውና ስለ ስሞቹ መማር የምንችለው ከመጽሐፍ ቅዱስ ነው። ስላሴ ማለት ምን ማለት ነው? ስላሴ የሚለው ቃል በመጽሐፍ ቅዱስ ውስጥ አይገኝም። አንዳንዶችም ቃሉ መጽሐፍ ቅዱስ ስለዚህ ትምህርት የሚያስተምረንን ለመግለጥ በቂ አይደለም ይላሉ። እርግጥ ቀጥለን እንደምናየው ግማሹን ብቻ ነው የሚገልጥልን። ብዙም ሳንቆይ ምክንያቱን እንረዳለን። እርሶ እንዲህ አይነቱን መጽሐፍ ሲያነቡ፣ ጸሐፊው ወይም ቤተክርስቲያን ወይም አንድ የሆነ ሰው ትምህርቶቹ እነሆው ቀርበውላል እመንባቸው የሚል ይመስሎ ይሆናል። እንዲያ የሚሰማው ከሆነ ትኩረቶ በትምህርቱ ሂደት ላይ ሳይሆን በሰውየው የጥናት ውጤት ላይ ሆኗል ማለት ነው። እኛ የምንለው ቢወዱም ባይወዱም ይህን ትምህርት ይቀበሉ ሳይሆን እውነቱ ይኸውና ቀርቦላታ ሎታል እንዴት አድርገው ያቀናጁታል የሚል ይሆናል። የስላሴ ትምህርት ለዚህ ጥሩ ምሳሌ ነው። ምናልባት አንድ አምላክ በሶስት አካላት ውስጥ እንደሚኖር የሚገልጠውን የስላሴ ትምህርት ብቻ ተምረው ይሆናል። ከዚያም ማስረጃ ምሳሌዎችን ጠይቀው የሚያረካ መልስ አላገኙ ይሆናል። ስለዚህ ምንም ይሁን ምን ትምህርቱን ለማማመን አለብኝ ብለው ደም ደመው ደም ደመዋል እንበል። እንዲያ መሆን የለበትም። እንከተለው የሚገባ አቅጣጫ መጽሐፍ ቅዱስን በማንበብ የሚያጋጥሙን እውነቶች በጥልቀት መመልከት ነው። መጽሐፉ በተለይ አንድ አምላክ ብቻ እንዳለ በግልጥ ይናገራል። እንዲሁም በኩል በኩል ግልጥነት ደረጃ ኢየሱስ ክርስቶስ የተባለ ሰው ከእግዚአብሔር ጋር እኩል እንደሆነ መናገሩንና ሌላውም አካል መንፈስ ቅዱስ ከእግዚአብሔር ጋር እኩል እንደሆነ ተመልክተናል። ታዲያ እነዚህን እውነቶች እንዴት ያዋህዳቸዋል? ሃይማኖታዊ ወግ አጥባቂዎች እነዚህን እውነቶች አንድ ላይ ያስማሙበት መንገድ የስላሴን ትምህርት አስገኘ። ሌሎቹም እነዚህን እውነቶች አያይዘው ሌላ መንገድ በመከተል ስለ ስላሴ የተለየ ሐሳብ ሰነዘሩ። እያንዳንዱ አካል የራሱ የሆነ የግል ማንነት ያለው ሳይሆን እግዚአብሔር መለኮታዊነቱን የሚገልጥበት የተለየ መልክ ነው የሚል፣ ሌሎቹም ኢየሱስና መንፈስ ቅዱስ አምላክ ናቸው የሚለውን የስላሴ ትምህርት አንቀበልም አሉ። እነዚህ ዩኒቴሪያን በሚል ስያሜ ይጠራሉ። ነገር ግን የስላሴዎች እውነተኛነት በመጽሐፍ ቅዱስ ውስጥ በሚገባ ተገልጧል። እዚህ ክፍል ይህንን ሐሳብ እናጠናለን። ማንኛውም የስላሴ ትምህርት በጥንቃቄ መመዘን አለበት፣ ምክንያቱም ትምህርቱ በአንድ በኩል የእግዚአብሔርን አንድነት የሚያረጋግጥ ሲሆን፣ በሌላ ደግሞ በመለኮት አንድ የሆኑ ሶስት ፍጹማን አካላት እንዳሉ የሚያስረዳ ነው። ስላሴ የሚለውን ቃል ብቻውን ወስደን ከተመለከትን ግን የሚያስተላልፍልን የትምህርቱን ግማሽ ብቻ ይሆናል። ስለዚህ ይህ ቃል ሶስትነት እንጂ አንድነትን ስለማያሳይ ምናልባት ስሉስ አሃዱ በሚል ሌላ ቃል ቢተካ ሶስትነትና ስሉስ አንድነት አሃዱ ስለሚገልጥ የተሻለ ሊሆን ይችላል። ለአንድነቱ ማስረጃ ዘዳግም ምዕራፍ ስድስት ቁጥር አራት በብዙ መንገድ ሊተረጎም ይችላል። ለምሳሌ ያህዌ አምላካችን አንድ ያህዌ ነው፣ ወይም ያህዌ አምላካችን ነው፣ ያህዌ ብቻ ነው። ይህ በማንኛውም መንገድ የአምላክን አንድነት አጠናክሮ ያውጃል ዘዳግም ምራፍ 4 ቁጥር 35 እና ምራፍ 32 ቁጥር 39 እንዲሁም ኢሳይያስ 45 ቁጥር 14 እና 46 ቁጥር 9 ይህንኑ ያስረዳሉ ከአስርቱ ቃላት የመጀመሪያው ትእዛዝ እስራኤል ሊያመልከው የሚገባ አንድ እውነተኛ አምላክ ብቻ መኖሩን ያሳያል ዘጻት ምራፍ 20 ቁጥር 3 ዘዳግም ምራፍ 5 ቁጥር 7 አዲስ ኪዳንም በአንደኛ ቆሮንቶስ ምዕራፍ 8 ቁጥር 4 እስከ 6 ኤፌሶን ምዕራፍ 4 ቁጥር 3 እስከ 6 እና ያዕቆብ ምዕራፍ 2 ቁጥር 19 ያሉት ክፍሎች ሁሉ በጥብቅ የሚገልጡት አንድና እውነተኛ አምላክ እንዳለ ነው። ስለዚህ የስላሴ ትምህርት ስንል ሶስት አምላኮች እንዳሉ ለመግለጥ አለመሆኑ ሆኖ በግልጥ ልታወቅ ይገባል። እግዚአብሔር ልዩና ብቻውን ያለ ነው። ሌላ ተወዳዳሪ ስለማይኖረው በምንም አኳን ሶስት አምላክ ነው የሚል ፍንጭ አናገኝም። ለሶስትነቱ ማስረጃ አዲስ ኪዳን በየትም ቦታ ስለ አሃዱ ስሉስ ትምህርት በግልጥ አስረዳ። ለምን ቢባል ስለዚህ ጉዳይ የሚያነሳው አንደኛ ዮሐንስ ምዕራፍ 5 ቁጥር 7 ከመጽሐፍ ቅዱስ መጻሕፍት አንዱ ነው ተብሎ እምብዛም ስለማይታመን ነው። ይሁን እንጂ አሳቡን የሚያረጋግጡ አያሌ ማስረጃዎችን እናገኛለን። አንደኛ፣ አብ እንደ አምላክ ተገልጧል። ከብዙዎቹ ጥቅሶች መካከል ለማስረጃነት በተለይ ዮሐንስ ወንጌል ምዕራፍ 6 ቁጥር 27 እና አንደኛ ጴጥሮስ ምዕራፍ 1 ቁጥር 2 ይመልከቱ። ይህ ብዙ ጊዜ የማያከራክር ነጥብ ነው። ሁለተኛ፣ የኢየሱስ አምላክነት ታውቋል። ተጠራጣሪው ቶማስ ይህን ይመሰክራል። ዮሐንስ ወንጌል ምዕራፍ 20 ቁጥር 28 ኢየሱስ ራሱም አምላክ ብቻ ሊኖረው የሚችል ባህሪያት እንዳሉት ገልጧል። ለምሳሌ ሁሉን ማወቅ ማቴዎስ ምዕራፍ 9 ቁጥር 4፣ ሁሉን ቻይነት ማቴዎስ ምዕራፍ 28 ቁጥር 18፣ በሁሉ ቦታ መሆን ማቴዎስ 28 ቁጥር 20። በተጨማሪም አምላክ ብቻ ሊያደርገው የሚችለውን ተአምር ፈጽሟል። ሰዎችም ይህን ተረድተዋል። ማርቆስ ምዕራፍ 2 ቁጥር 1 እስከ 12 ሽባውን በፈወሰበት ወቅት ኃጢአትን ይቅር ለማለት ስልጣን እንዳለው አረጋግጧል። ይህ አምላክ ብቻ የሚችለው ተግባር ነው ተብሎ ይታመን ነበር። ሶስተኛ መንፈስ ቅዱስ እንደ አምላክ ተገልጧል። ስለ አምላክነቱም ሲመሰከርለት ሐዋርያ ምዕራፍ ሐዋርያት ሥራ ምዕራፍ 5 ቁጥር 3 እስከ 4 ለመንፈስ መዋሸት ለአምላክ የመዋሸት ያህል ነው ተብሏል። የአምላክ ብቻ የሆነና አምላክ ያለ ባህሪ አለው። ሁሉን ማወቅ አንደኛ ቆሮንቶስ ምዕራፍ 2 ቁጥር 10፣ በሁሉ ስፍራ መገኘት መዝሙር 139 ቁጥር 7፣ ሰውን ለዳግም ልደት የሚያበቃ መንፈስ ነው። ዮሐንስ ወንጌል ምዕራፍ 3 ቁጥር 5 እስከ 6 ቁጥር 8። ይህ የአዲስ ኪዳን ማስረጃ በጣም ግልጥና ጥርት ያለ ነው። ግን በብሉይ ኪዳን እንዲህ አይነቱ ማስረጃ ይኖራልን? መልሱ የለም ነው። ብሉ ኪዳን ስለ ስላሴ የሚገልጠው በተዘዋዋሪ ነው። እንዲያ ባይሆንም ብሉ ኪዳን በአዲስ ኪዳን ለሚገለጠው እውነት መነሻ ነበር ማለት ይቻላል። በብዙ ቁጥር የተገለጠውን ኤልሆይምን የመሰለ የአምላክ ስምና ሌሎችም ይህ የኋላ መገለጥ ይጠቁማሉ ዘፍ ዘፍጥረት ምዕራፍ 1 ቁጥር 1 ቁጥር 26 ያህዌ መልክ መልአክ እንደ እግዚአብሔር ተቆጥሯል። ይሁን እንጂ ከእግዚአብሔር የተለየ ነው። ዘፍጥረት ምዕራፍ 22 ቁጥር 15 እስከ 16። ይህ ሁኔታ ሁለት እኩል አካላትን ያመለክታል። መስሁ ሃያል አምላክ ተብሎ ተጠርቷል። ኢሳያስ ምዕራፍ 9 ቁጥር 6። እንዲሁም ዘላለማዊነቱ እንደተሰጠው፣ ሚክያስ 5 ቁጥር 2 ን ይመልከቱ። ምናልባት አልባት ኢሳያስ ምዕራፍ 48 ቁጥር 16 ቀጥተኛ በሆነ መንገድ ስለ ስላሴ የሚናገር የሚናገረው የብሉ ኪዳን ክፍል ነው ምክንያቱም እኔ አምላክህ የሚለው ቃል እግዚአብሔርንና መንፈስ ቅዱስን ለመግለጥ በእኩልነት ጥቅም ላይ ውሏል። ይሁን እንጂ እነዚህ ሁሉ እንደ አዲስ ኪዳን ማስረጃዎች ቀጥታና ግልጥ በሆነ መንገድ የቀረቡ አይደሉም። የአሃዱ ስሉስነት ማስረጃ ከሁሉም በላይ ስለ አንድነትና ስለ ሶስትነት በሚዛናዊነት የሚያስረዳን በማቴዎስ ምዕራፍ 28 ቁጥር 19 ላይ የተፈጸመው ቃል ነው። በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው የሚለው አብ ወልድና መንፈስ ቅዱስ ስለተጠቀሱ ስለ ስላሴ ሶስትነት ምንም ጥያቄ አያስነሳም! አንድነቱም ደግሞ ስሞች ሳይሆን ስምት ብሎ በመጥቀስ ያሳየናል። በዚህ አኳኋን ስላሴዎችን በእኩልነትና በሶስትነት የሚገልጡ ሌሎችም ጥቅሶች አሉ በሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 14 እንደሚገኘው ቡራኬና በማቴዎስ ምዕራፍ 3 ቁጥር 16 እስከ 17 በኢየሱስ ጥምቀት የሥላሴዎች መገኘት ይሁን እንጂ ጥቅሶቹ ስም ተብሎ በማቴዎስ 28 19 እንደተጠቀሰው ያህል የሥላሴዎችን አንድነት አጉልተው ያሳዩ። እነዚህን ማስረጃዎች በመመልከት አንድ አምላክ ሶስት አካላት የሚለውን እንዴት አድርገን በምንረዳው መንገድ መተርጎም እንችላለን ዋርንፊልድ የተባለ ጸሐፊ ስለ ስላሴዎች ሲያብራራ አንድ እና እውነተኛ አምላክ ብቻ መኖሩ ይህም አንድ አምላክ ሶስት እኩል አካላት በመለኮታ እንዲሆኑ በአካል ግን የተለዩ በማለት ገልጧል። አካል የሚለው ቃል በእርግጥ ትክክለኛ ገላጭ አይደለም፣ ምክንያቱም ለኛ የመረዳት ችሎታ ሶስት የተለያዩ አካላትን ስለሚያመለክት ነው። መቼም ቢሆን ቃላት እግዚአብሔርን በትክክል ሊገልጡት አይችሉም። ታዲያ ከዚህ በላይ ለማብራራት ምን አማራጭ ምን አማራጭ እንጠቀም? ስላሴን በምሳሌ ማስረዳት ይቻላል፣ ትክክለኛ ሆኖ ለማስረዳት ወይም በጥሩ ሁኔታ አብራርቶ ለመግለጥ እጅግ ያዳግታል። ምክንያቱም ሶስት አካላት የአንዱን መለኮት ባህሪያት በኩልነት በጋራ የመካፈላቸው ምስጢር ማብራራት በጣም ስለሚከብድ ነው። ለማንኛውም እስቲ አንድ ከሳይኮሎጂ የተወሰደ ምሳሌ እንመልከት። የሰው ውስጣዊ መንፈስ አካል የሆነችው ነፍስ ውሳኔ የሚያሻው ነገር ሲገጥማት በቅድሚያ ከራሷ ጋር ክርክር ትገጥማለች። የክርክር ነጥቦቹን ታመዛዝናለች። በመጨረሻም የመሰላትን ፍርድ ትሰጣለች። ሌላው ምሳሌ ጸሐይን እንደ አብ በመምሰል በመመሰል ይቀርብና ሆኖም ለማየት የምንችለው ጸሐይን ሳይሆን የጸሐይ ብርሃንን ብቻ መሆኑን ይገልጣል። ወደ ምድር የመጣው ብርሃን ወልድ እንደሆነ ለማሳየት ነው። አትክልቶች እንዲያድጉ የሚረዳው የፀሐይን ኬሚካላዊ ኃይል ደግሞ በመንፈስ ቅዱስ ይመስለዋል። እንግዲህ ይህ የፀሐይ የብርሃንና የኃይል ምሳሌ ምናልባት የስላሴን አንድነትና ሶስትነት ለማስረዳት በምሳሌነት ይጠቅም ይሆናል። እንዲህ አይነቱ አስቸጋሪ ትምህርት በቤተክርስቲያን ታሪክ ለብዙ ስህተት መንስኤ መሆኑን ብዛም አያስደንቅም። አንድ ተደጋግሞ የተከሰተ ስህተት መንፈስ ቅዱስን ተጽዕኖ የሚያደርግ ኃይል እንጂ ሕያው አካል ያለው አምላክ መሆኑን አለመቀበል ነው። አንዳንዶቹም ክርስቶስን አብ ከአብ አሳንሰው ሰው ተመልክተውታል እንዲያውም ፍጡር ነው የሚሉ አሉ። ሞናርኪያኒዝም፣ የአሪዮስ ትምህርት ኤሪያኒዝም እንዲሁም የዘመኑ ዩኒቴሪያኒዝም። ስላሴን በተመለከተ የሚያጋጥመን ሌላ ስህተት ስላሴ የሚለው ቃል እግዚአብሔር በተለያዩ መንገዶች ራሱን መግለጡን ያመለክታል የሚለው ሳባሊዮስ በ250 ዓመተ ምሕረት የመሰረተው ትምህርት ሳቤሊያኒዝም ወይም ሞዳሊዝም ነው። ካርል ባርት የተባለው ፈላስፋ ምንም እንኳ ሞዳሊስት መሆኑን ቢክድ፣ ዝንባሌው ግን ሞዳሊስት መሆኑን ይጠቁማል። ለመሆኑ ይህ የስላሴ ትምህርት ጠቃሚ ነውን? ካልሆነስ፣ የደህንነታችን መስዋዕት የሆነው ክርስቶስ እንዴት ከስላሴዎች ውጭ የተገኘ ለማለት እንችላለን? ዩኒቴሪያኖች አምላክ ሰው ሆነ፣ በዚያ ለመኖረ ሞተ፣ ከሙታን ተለይቶ ተነሳ የሚለውን እውነት ማመን ይከብዳቸዋል። አምላክ አብ፣ ወልድ መንፈስ ቅዱስ መሆኑ እግዚአብሔር የፍቅርና የኅብረት አምላክ መሆኑ እርግጥ ነው። እኛም አማኞች ኅብረት ያለን ከዚህ አይነቱ አምላክ ጋር ነው። እግዚአብሔር አብ ስለ ወልድና ስለ መንፈስ ቅዱስ በኋላ በስፋትና በጥልቀት እንመለከታለን። አሁን ስለ አብ ስራና ግንኙነት በመጠኑም ቢሆን ማብራሪያ እንስ እንስጥበት የአብ ልዩ ግንኙነቶች አንደኛ፣ ሰዎች ሁሉ የእግዚአብሔር ልጆች ተብለው ተጠርተዋል። ሐዋርያ 10 ምዕራፍ 17 ቁጥር 29። ስለዚህ እግዚአብሔር በፈጣሪነቱ የሰዎች ሁሉ አባት የሆነበት ግንኙነት አለ ማለት ነው። ይህ ግንኙነት የፍጡርና የፈጣሪ ግንኙነት እንጂ መንፈሳዊያ አይደለም። ሁለተኛ፣ እግዚአብሔር የእስራኤል መንግስት አባት ነው። ዘጻት ምዕራፍ 4 ቁጥር 22 በእስራኤል የነበሩ ሁሉ ስላልዳኑ ይህ ግንኙነት መንፈሳዊም ማለትም ላመኑትና አስተዳደራዊም ለሁሉም እስራኤላውያን ቢያምኑም ባያምኑም ነው። ሶስተኛ እግዚአብሔር የጌታ ኢየሱስ ክርስቶስ አባት ነው ማቴዎስ 3 17። አራተኛ እግዚአብሔር ልዩ በሆነ መንገድ በክርስቶስ ላመኑት ሁሉ አባት ነው ገላትያ ምዕራፍ 3 ቁጥር ስድስት የ ልዩ ስራዎች። እግዚአብሔር አብ የሚፈጽማቸው ስራዎች ሁሉ በአንድ ወይም በሌላ መንገድ ሌሎችን የስላሴ አካላት ይጨምራሉ። ስለዚህ የአብን ስራ ስንናገር ሌሎቹን አካላት ማግለላችን አይደለም ከአብ ጋር በልዩ ሁኔታ የሚገናኙትን ስራዎች ለመጥቀስ እንጂ። አንደኛ የአምላክ እቅድ አውጪና ትእዛዝ ሰጪ አብ ነው። መዝሙር ሁለት ቁጥር ሰባት እስከ ዘጠኝ ሁለተኛ አብ የምርጫን ስራ አድራጊ ነው። ኤፌሶን ምዕራፍ አንድ ቁጥር ሶስት እስከ ስድስት ሶስተኛ አብ ወልድን ወደዚህ ዓለም ላከው። ዮሐንስ ወንጌል ምዕራፍ አራት ቁጥር ሰላሳ ሰባት አራተኛ አብ ልጆቹን ይቀጣል። ዕብራውያን ምዕራፍ 12 ቁጥር 9። የእግዚአብሔር ትምህርት ጠቃሚ ውጤቶች። ሁለት ማጠቃለያ ሀሳቦች፣ አንደኛ እስካሁን ከገለጥነው እግዚአብሔር ሌላ አምላክ የለም። ራሳችን የፈጠርነው ወይም ከመጽሐፍ ቅዱስ ውጪ የሆነ አምላክ የውሸት አምላክ ነው። አንዳንድ ጊዜ ጥሩ ክርስቲያን እንኳን በራሱ ሐሳብና ፍላጎት ደስ እንዳለው አምላክን ለመቅረጽ ከሚገፋፋ ወጥመድ ውስጥ ይገባል። ውጤቱን በመጽሐፍ ቅዱስ ከሚታወቀ እውነተኛ እግዚአብሔር የተለየ አምላክ መፍጠር ይሆናል። ስለ እግዚአብሔር ያወቅ ነው እውቀት ስላለን ወይም ሀሳብ የማፍለቅ ችሎታችን ከፍተኛ ስለሆነ ሳይሆን እርሱ ራሱን ስለሚገልጥልን ነው። ስለዚህ የምናውቀው ሁሉ ከእርሱ መገለጥ የመጣ እንጂ ከአእምሯችን የመነጫ አይደለም። አምላክ እንዳንፈጥር እንጠንቀቅ። ሁለተኛ እውነተኛው አምላክ ራሱን እንደገለጠ ተአምራትን እንደሚያደርግ ስትንፋሱ የሆነውን መጽሐፍ ቅዱስ እንደሰጠን ስጋንም እንደለበሰና ከዓለም መንግስታት ሁሉ በላይ እንደሆነ ማመን ሊከብደን አይችልም። በሌላ አነጋገር ስለ እውነተኛ አምላክ የተገለጠውን እውነት ሁሉ ከተቀበልን ስለ እርሱ የተጠቀሰውን ሁሉ ለማድረግ እንደሚቻለው ማመኑ አስቸጋሪ አይሆንብንም። ለዚህ ነው በዚህ ትምህርታችን እግዚአብሔርን ለማወቅ ትምህርት ቅድሚያ E essa é